የዲደብሊው ዜና ዜና እናሰማለን። በቅድሚያም ርዕሶቹን። በአማራ ክልል የባህር ዳርና አካባቢው ከፍተኛ ፍርድ ቤት በባህር ዳር በሚገኘው የጥበበጊዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱ አለምዳኜ ገዳይ ላይ የአምስት ዓመት ጽኑ እስራት ወሰነ። ዩናይትድ ስቴትስ በጂ 20 ስብሰባ ላይ እንደምትገኝ ደቡብ አፍሪካ አሳወቀች። ትራምፕ በደቡብ አፍሪካ ነጭ ገበሬዎች ላይ ይደርሳል ያሉትን ጥቃት በመቃወም አሜሪካ በስብሰባው እንደማትገኝ ገልጸው ነበር። በናይጄሪያ ታጣቂዎች ከአንድ የካቶሊክ ትምህርት ቤት ተማሪዎችን አፍነው መውሰዳቸው ተገለጸ። ፖሊስ እንደገለጸው የታገቱትን ተማሪዎች ለመታደግ ፍለጋ እየተካሄደ ሲሆን ክስተቱን ተከትሎ የሀገሪቱ ፕሬዚዳንት ቦላ ቲኒቡ የውጭ ጉዞዎችን ሰርዝዋል የአውሮፓ ህብረት መሪዎች ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን ለማስያቀዱትን የሰላም ሀሳብ እስካሁን በይፋ እንዳልደረሳቸው ገለጹ። ያም ሆኖ በሳምንቱ መጨረሻ በሚካሄደው የቡድን ሀያ የመሪዎች ስብሰባ ላይ ውይይት እንደሚያደርጉበት ተናግረዋል። ዜና በዝርዝር የባህር ዳርና አካባቢው ከፍተኛ ፍርድ ቤት በህክምና ባለሙያው በዶክተር አንዱ አለምዳኘ ገዳይ ላይ የአምስት ዓመት ጽኑ እስራት በየነ። በአማራ ክልል መዲና ባህር ዳር ጥበበጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ የነበሩት ዶክተር አንዱ አለም ዳኘ ባለፈው ዓመት ጥር 24 ቀን 2017 ዓ ም ከከተማዋ ወጣ ብሎ በሚገኝ ቦታ ነበር ግድያው የተፈጸመባቸው። የሕክምና ባለሙያውን ግድያ ተከትሎ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ሱባለው የተባለ ግለሰብ ላይ በገዳይነት ጠርጥሮ ጉዳዩን ሲመለከት ቆይቷል። ፍርድ ቤቱም የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉን በፈጸመው ግለሰብ ላይ የሃያ አምስት አመት ጽኑ እስራት ወስኖበታል። የግድያ ወንጀሉ ከተፈጸመ ጊዜ ጀምሮ ቡድን ተቋቁሞ መረጃና ማስረጃዎችን በማሰባሰብ የተጠናከረ ምርመራ ሲደረግ መቆየቱንም የሀገር ውስጥ መገናኛ ብዙሀን ዘግበዋል። ዩናይትድ ስቴትስ በጂ 20 ስብሰባ ላይ እንደምትገኝ ደቡብ አፍሪቃ አስታወቀች። የደቡብ አፍሪቃው ፕሬዚዳንት ሲርል ራማፎዛ ዩናይትድ ስቴትስ እንደምትገኝ ትናንት ማሳወቋን ተከትሎ በትራምፕ አስተዳደር ያስተሳሰብ ለውጥ መጥቷል ማለታቸው ተዘግቧል። ራማፎዛ አክለውም እርምጃውን እንዳውንታዊ ነገር እንደሚመለከቱት ገልጸዋል። እንደዘገባው በፕሪቶሪያ የሚገኘው የአሜሪካ ኤምባሲ ባለስልጣናት በኅዳር 13 እና 14 በሚካሄደው የመሪዎች ጉባኤ ላይ ልኡካኑን ይመራሉ ተብሎ ይጠበቃል። ዩናይትድ ስቴትስ በጂ 20 ፕሬዚዳንትነት ከደቡብ አፍሪካ በኋላ የምትረከብ ሀገር ስትሆን ቀደም ሲልም ትራምፕ በስብሰባው ምክትል ፕሬዚዳንት ጄዲ ባንስን ወደ ደቡብ አፍሪካ እንደሚልኩ ተናግረው ነበር። በኋላ ግን በሁለቱ ሀገራት መካከል ያለው አለመግባባት እየተባባሰ በመምጣቱ ተሳትፎውን ሙሉ በሙሉ መሰረዛቸውን ገልጸው ነበር። ለዚህም እንደ ምክንያት ያቀረቡት የደቡብ አፍሪካ ነጭ ገበሬዎች ላይ ይደርሳል ያሉት ጥቃት ነበር። በናይጄሪያ ታጣቂዎች ከአንድ የካቶሊክ ትምህርት ቤት ተማሪዎችን አፍነው መውሰዳቸው ተገለጸ። የታጠቁ ሰዎች በማዕከላዊ ናይጀሪያ ከሚገኝ አንድ የካቶሊክ ትምህርት ቤት ውስጥ ተማሪዎችን አግተው መውሰዳቸውን የመንግስት ባለስልጣናት ዛሬ አረጋግጠዋል። የክልሉ መንግስት ጸሐፊ አቡቦከር ኡስማን በሰጡት መግለጫ የኒጀር ክልል መንግስት በአግራ አካባቢ በሚገኘው የቅድስት ማርያም የካቶሊክ ትምህርት ቤት ተማሪዎች ላይ የተፈጸመውን አስደንጋጭ ዜና በጥልቅ ሐዘን ተቀብሏል ብለዋል። ሮይስተርስ እንደዘገበው የናይጀሪያው የቴሌቪዥን ጣቢያ አሪስ በኒጀር ግዛት ሀምሳ ሁለት ተማሪዎች ከትምህርት ቤት ታፍነው መወሰዳቸውን ገልጿል። የመንግስት ባለስልጣኑ አቡ ቦከር ኡስማን ግን ቁጥራቸውን አልገለጹም። በአሁኑ ጊዜ ትክክለኛ የተማሪዎቹ ቁጥር የለንም፣ ነገር ግን የጸጥታ ኃይላት ሁኔታውን እየተከታተሉ ነው። ተጨማሪ መረጃ ሲደርሰን ስለ ተማሪዎቹ ወቅታዊ የሆነ መረጃ እናቀርባለን። ፖሊስ እንደገለጸው የታገቱትን ተማሪዎች ለመታደግ በየጫካው ፍለጋ እያካሄደ ሲሆን የደረሰውን አፈናና ጥቃት ተከትሎ የጸጥታ ኃይሎች በተጠንቀቅ ላይ ናቸው። ክስተቱን ተከትሎ የሀገሪቱ ፕሬዝዳንት ቦላ ቲኒቡ የውጭ ጉዞዎችን ሰርዘዋል። ዛሬ አርብ የተፈጸመው አፈና የተከሰተው ሰኞሎት በኬቢ ግዛት በሚገኝ አዳሪ ትምህርት ቤት ውስጥ ልጃገረዶች ከታገቱ በኋላ ነው። ማክሰኞ በምዕራብ ናይጄሪያ በሚገኝ ቤተ ክርስቲያን ላይ በተፈጸመ ጥቃትም ሁለት ሰዎች ሲገደሉ በአስራዎቹ የሚቆጠሩ ደግሞ ታፍነው ሳይወሰዱ እንዳልቀረ ባለስልጣናት ገልጸዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የናይጀሪያ ክርስቲያኖችን ጥቃት ለመከላከል ወታደራዊ እርምጃ እንደሚወስዱ በቅርቡ መግለጻቸው ይታወሳል። ሙስሊሞችና ክርስቲያኖች በሚኖሩባት ናይጀሪያ በፕሬዝዳንት ትራምፕ የቀረበው ሃይማኖታዊ ተኮር ጥቃት መሰረት የሌለው ክስ ነው ስትል ናይጀሪያ ውድቅ አድርጋለች። ይህ ዶች በለ ዲደብልዩ ነው። የአውሮፓ ህብረት መሪዎች የዩኤስ ፕሬዝዳንት ዶናልድ ትራምፕ በሩሲያ ዩክሬን ጦርነትን ለማስቆም ያቀዱትን የሰላም ሀሳብ እስካሁን በይፋ እንዳልደረሳቸው ገለጹ። ያም ሆኖ በሳምንቱ መጨረሻ በሚካሄደው የቡድን ሀያ የመሪዎች ስብሰባ ላይ ውይይት እንደሚያደርጉበት ተናግረዋል። ጉባኤው በሚካሄድበት በጆሃንስበርግ ሆነው በሰጡት ጋዜጣዊ መግለጫም የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ለአውሮፓ ህብረት ምንም አይነት እቅድ በይፋ አልተገለጸም ብለዋል። ለአውሮፓ ህብረት ምንም አይነት እቅዶች ይፋዊ በሆነ መንገድ አልደረሱትም። ስለዚህ ለእኔ በዚህ ነጥብ ላይ አስተያየት መስጠት አንዳችም ትርጉም አይኖረውም። እኔ ብቻ የአውሮፓ ህብረት በተባበሩት መንግስታት ቻርተር መርሆች ላይ ተመስርቶ ለዩክሬን የማይናወጥ ድጋፍን ለማረጋገጥ ሙሉ በሙሉ ቁርጠኛነት እንዳለው መናገርና ያንን መድገም እችላለሁ። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኦርሱላ ፎን ደር ላየን በበኩላቸው ዩክሬን የውይይቱ አካል መሆን እንዳለባት አበክረው ገልጸዋል። ትናንት um, ባለ 28 ነጥብ እቅድ ይፋ ሆኗል። ስለ ሁኔታው ከአውሮፓ መሪዎችና ከጂ20 ጎን ካሉ መሪዎች ጋር እንነጋገራለን። በተጨማሪም የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪን በጉዳዩ ላይ ለመወያየት ላገኛቸው ሞክራለሁ። ሁልጊዜም የምንጠብቀው ቁልፍ መርህ ነው። እናም ያለ ዩክሬን ስለ ዩክሬን ምንም አይደረግም። በፕሬዝዳንት ዶናልድ ትራምፕ አስተዳደር የረቀቀው አዲሱ የሰላም ሀሳብ ባለ 28 ነጥብ ሲሆን የአሜሪካ ባለስልጣናት የስራ ሰነድ ሲሉ ሰይመውታል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ራቢዮ በእቅዱ ላይ የሰሩ መሆናቸውንም ዋይት ሀውስ አስታውቋል። በእቅዱ መሰረት ዩክሬን አከራካሪ ግዛቶችን አሳልፋ የምትሰጥ ሲሆን ወታደሮቿን ብዛት መቀነስ እንዲሁም የኔቶ አባል እንድትሆን አይፈቀድላትም። እቅዱ ለሩሲያ ማዕቀብ እፎይታና ለዩክሬን የጸጥታ ዋስትና እንደሚሰጥ ተነግሯል። ያም ሆኖ ለሩሲያ ያደላ ነው በሚል እቅዱ በአውሮፓ ሀገራት እየተተቸ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዲሞክራት ህግ አውጪዎች ላይ የሞት ቅጣት እንደሚቀጡ ዛቱ። ትራምፕ ይህንን የገለጹት በዚህ ሳምንት መጀመሪያ ላይ በአሜሪካ ጦር ኃይልና ደህንነት ውስጥ ያገለገሉ ስድስት ዲሞክራቶች የዶናልድ ትራምፕ ለአሜሪካ ጦር አባላት የሰጧቸዋል ያሉትን ህገወጥ ትእዛዞች ለማክበር ፈቃደኛ መሆን እንደሌለባቸው የሚያሳይ ቪዲዮ መልእክት ማሰራጨታቸውን ተከትሎ ነው። የተሰራጨው ቪዲዮ የትራምፕ አስተዳደር ከአሜሪካ ህዝብ ጋር እያጋጫቸውና የአሜሪካ ህገ መንግስት ቁልፍ መርሆችንም አደጋ ላይ እየጣለ በመሆኑ የትራምፕን ትዕዛዝ አትቀበሉ በሚል በስራ ላይ ለሚገኙ የጦሩ አባላትና የአገልግሎት ሰራተኞች ሲናገሩ የሚያሳይ ቪዲዮ ነው። ትራምፕ ቪዲዮን በተመለከተ ትሩዝ ሶሻል በተባለው የማህበራዊ መገናኛ ዘዴ አውታራቸው ትናንት ሐሙስ እንደገለጹት ከዳተኛና አመፀኞች ባህርያቸው በሞት የሚያስቀጣ ነው ብለዋል። ይህ በእውነት መጥፎና ለሀገራችን አደገኛ በመሆኑ እንዲናገሩ ሊፈቀድላቸው አይገባምም ሲሉ አክለዋል። ያም ሆኖ የትራምፕ ምላሽ ከራሳቸው ከሪፐብሊካን ፓርቲ አባላት ሳይቀር ድጋፍ ያገኘ አይመስልም የሞንታና ሪፐብሊካንና የቀድሞው የዩኤስ የባህር ኃይል ቲም ሸርሂ ለሮይተርስ ዜና ወኪል እንደተናገሩት ይህ የእሱ አስተያየት ነው ብለዋል የደቡብ ካሮላይና የሪፐብሊካን ሴናተር የሆኑት ሊንዲ ግራሃም በበኩላቸው የዲሞክራቶቹ ቪዲዮ በጣም ኃላፊነት የጎደለው መሆኑን ገልጸው ነገር ግን ፕሬዝዳንቱ በተናገሩት እንደማይስማሙ ገልጸዋል ይህ ዶቸበለ ዲደብሊው ነው ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። በአማራ ክልል የባህር ዳርና አካባቢው ከፍተኛ ፍርድ ቤት በባህር ዳር በሚገኘው የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዳለም ዳኜ ላይ ግድያ የፈጸመው ግለሰብ የ25 ዓመት ጽኑ እስራት ተቀጣ። ዩናይትድ ስቴትስ በጂ ሃያ ስብሰባ ላይ እንደምትገኝ ደቡብ አፍሪካ አስታወቀች። ትራምፕ በደቡብ አፍሪካ ነጭ ገበሬዎች ላይ ይደርሳል ያሉትን ጥቃት በመቃወም አሜሪካ በስብሰባው እንደማትገኝ ገልጸው ነበር። በናይጀሪያ ታጣቂዎች ከአንድ የካቶሊክ ትምህርት ቤት ተማሪዎችን አፍነው መውሰዳቸው ተገለጸ። ፖሊስ እንደገለጸው የታገቱን ተማሪዎች ለመታደግ በየጫካዎቹ ፍለጋ እየተካሄደ ሲሆን ክስተቱን ተከትሎ የሀገሪቱ ፕሬዝዳንት ቦላ ቲኒቡ የውጭ ጉዞዎችን ሰርዘዋል። የአውሮፓ ሕብረት መሪዎች ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን ለማስቆም ያቀዱትን የሰላም ሀሳብ እስካሁን በይፋ እንዳልደረሳቸው ገለጹ። ያም ሆኖ በሳምንቱ መጨረሻ በሚካሄደው የቡድን ሀያ የመሪዎች ስብሰባ ላይ ውይይት እንደሚያደርጉበት ተናግረዋል። ዜናው አበቃ። የምሽቱን የዓለም ዋና ዋና ዜናዎች ያቀረበችልን ፀሐይ ጫኔን አመሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለን ነው።